የዲደብሊው ዜና እንደምናመሻችሁ፣ በቅድሚያም ዋና ዋና ዜናዎቹ። በአማራና ትግራይ ክልሎች የሚገኙ የሀገር ውስጥ ተፈናቃዮች መንግስት ወደ የቀያቸው እንዲመልሳቸው ጠየቁ። በደቡብና ሰሜን ወሎ ዞን በ15 መጠለያ ጣቢያ የሚገኙ ተፈናቃዮች ሰብአዊ እርዳታ እያገኙ ስላልሆነ መንግስት ሰላም አስከብሮ ወደ የመጡበት ይመልሰን ይላሉ። ትግራይ ውስጥ ጦርነት ያፈናቀላቸው ወገኖች በበኩላቸው መንግስት ምላሽ ካልሰጣቸው የራሳቸውን እርምጃ እንደሚወስዱ አሳስበዋል። የትራምፕ አስተዳደር ዜጎቻቸው ላይ የጉዞ እገዳ እንዳይጣል ተገቢውን ማጣሪያ እንዲያደርጉ ለሰላሳ ስድስት ሀገራት ማሳሰቢያ ሰጠ። ማሳሰቢያው ከደረሳቸው 25ቱ የአፍሪካ ሀገራት ሲሆኑ ኢትዮጵያ አንዷ ናት። እስራኤል ሁለት የኢራን የኒውክሌር ማብላያ የሚገኝባቸውን ህንጻዎች አወደመች። ኢራን በአሜሪካ ድጋፍ ተደርጓል ላለችው ጥቃት የምትመልሰው አጸፋ የከፋ እንደሚሆን ዝታለች። እስራኤል ለጥቃቱ ከአምሳ በላይ ተዋጊ ጀቶችን ማሰልፏን አስታውቃለች። ዜናው በዝርዝር ከተለያዩ የኦሮሚያ አካባቢዎች ተፈናቅለው በአማራ ክልል ላለፉት አምስት ዓመታት በመጠለያ ውስጥ ለመኖር የተገደዱ ወገኖች ተገቢ የሆነ ሰብአዊ ድጋፍ ስለማይደርሰን ለችግር ተዳርገናል አሉ። ከሚኖሩበት ቀዬ ተሰደው በአማራ ክልል በደቡብና ሰሜን ወሎ ዞን በሚገኙ 15 የመጠለያ ጣቢያዎች የሚኖሩት ከ65 ሺህ በላይ የሆኑት እነዚህ ወገኖች መንግስት ሰላም አስከብሮ ወደ ቀድሞ የመኖሪያ አካባቢያቸው እንዲመልሳቸውም ጠይቀዋል። በተለይም ባለፉት ሁለት ዓመታት በመንግስት የተሰጣቸው ትኩረት አናሳ መሆኑን የተናገሩት ተፈናቃዮቹ በመጠለያ ጣቢያ ውስጥ ኑሯቸውን መምራት እንዳዳገታቸው ለዶቸቨለ ገልጸዋል። ከአምስት ዓመታት በላይ በመጠለያ ከኖሩት የሀገር ውስጥ ተፈናቃዮች አንዱ ከሁለት ሺ አስራ ሶስት ጀምሮ እስካሁን ድረስ ያው በመጠለያ ካምፕስ ቆየን። መንግስት ሰላም አድርጎ ወደ ቀያችን ይመልሰናል የሚል ተስፋ ነበረን እስካሁን ድረስ ማለት ነው። ስለዚ አሁን ደግሞ መንግስት ወደ ቀያችንም አልመለሰንም፣ እንደገና ደግሞ እዝህ የምንበላው የምንጠጣው፣ ወይንም በወር በወር እየተከታተለን አይደለም። የምንጠይቀው ጥያቄ እንብላ እንጠጣ ብቻ። ያው መቼም እንግዲህ አምስት ዓመት ይዞን ቢቆይም ወደ ቦታችን ስላልመለሰን ያው እርዳታ መጠየቃችን አይቀርም። ነገር ግን ይሄ ከሚሆን ወደ ቦታችን ሰላም አድርጎ ወደ ቦታችን ቢመልሰን ነው የሚሉት። በተያያዘ ዜና ትግራይ ክልል የሚገኙ የጦርነት ተፈናቃዮች በበኩላቸው መንግስት ደህንነታቸውን በጠበቀ መልኩ ወደ የቀያቸው የማይመልሳቸው ከሆነ የራሳችንን እርምጃ እንወስዳለን ሲሉ አሳስበዋል። ተፈናቃዮቹ ለሶስት ቀናት በሚዘልቅ የተቃውሞ ሰልፍ ዛሬ በመቀለ ሮማናት አደባባይ ጀምረዋል። በመጪው አርብ ደግሞ የዚሁ አካል የሆነ ሰልፍ ጄኔቫ ላይ እንደሚደረግ የአስተባባሪው ጽላል ሲቪል ማህበረሰብ ትግራይ የተሰኘ ድርጅት አስታውቋል። ተፈናቃዮቹ ከሚመለከታቸው አካላት አስቸኳይ ምላሽ እንደሚሹም ገልጸዋል። የትራምፕ አስተዳደር ዜጎቻቸው ላይ የጉዞ እገዳ እንዳይጣል ተገቢውን ማጣራ እንዲያደርጉ ለሰላሳ ስድስት ሀገራት ማሳሰቢያ ሰጠ። የአሜሪካ ውጭ ጉዳይ ሚኒስቴር ባሳለፍ ነው ሳምንት መጨረሻ ለስድስት ሀገራት ኤምባሲና ቆንስላ ጽፈት ቤቶች በሀገሪቱ የሚገኙ ዜጎቻቸውን የጉዞ ሰነድ በመመርመር ከየተቀባይ ሀገራት ጋር ተገቢውን መረጃ እስከ ዛሬዋ ቀን ድረስ እንዲለዋወጡ ትዕዛዝ ማስተላለፉን አሶሲትድ ፕረስ ዘግቧል። የዜና ታሩ የተመለከተው ይህ መልእክት የዩናይትድ ስቴትስን ስጋት ከግምት በማስገባት በቀናት ውስጥ እርምጃ እንዲወስዱ አለበለዚያ ግን የጉዞ እገዳ ከተላለፈባቸው ሀገራት መዝገብ እንደሚካተቱ ያስጠነቅቃል። መልእክቱ ከተላለፈላቸው ስድስት ሀገራት 25ቱ አፍሪካ ውስጥ የሚገኙ ናቸው። መልእክቱ ከተላለፈላቸው ሀገራት መካከል ኢትዮጵያ፣ ግብጽ ጅቡቲ እና ናይጄሪያ ይገኙበታል። ስለተላለፈው መልእክት ማብራሪያ የተጠየቁት የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ሀገሮቹ የዜጎቻቸውን የይለፍ ሰነድ እንዲያጣሩ ከአሜሪካ ሲባረሩም ዜጎቻቸውን እንዲቀበሉና ለአሜሪካ ስጋት እንዳይሆኑ የበኩላቸውን እርምጃ መውሰድ እንደሚኖርባቸው ለማድረግ ያለመ መሆኑን በጥቅሉ አረጋግጠዋል። የምታደምጡት የዶቼ ቬለ ዲደብሊውን ዜና ነው። በእስራኤል የአየር ኃይል ጥቃት ሁለት የኢራን የኒውክሌር ማብላዮች የሚገኙባቸው ህንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታወቀ። ዓለም አቀፉ የአቶሚክ ኃይል ተቋም ዛሬ ይፋ እንዳደረገው የተጠቀሰው ስፍራ ከዋና ከተማ ቴሄራን ወጣ ብሎ የሚገኝ ነው። በሌላ ጥቃትም ቴሄራን ውስጥ ሌሎች የላቁ የማብላያዎች የሚመረቱበትና የሚሞከሩበት ህንፃ መመታቱን ተቋሙ በኤክስ ገጹ ባወጣው መረጃ ገልጿል። ኢራን በበኩሏ ሃይፐርሶኒክ ሚሳይሎቿን እስራኤል ላይ መተኮሷን አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እጅ መስጠት አለባት ማለታቸውን ተከትሎም የኢራኑ መሪ አያቶላ አሊ ሀሚኒ ሀገራቸው ለእስራኤል አስተዳደር ምሕረት አይኖራትም ሲሉ ዝተዋል። ሀገራቸው በምንም መልኩ እጅ እንደማሰጥ የተናገሩት ሀሚኒ ዛሬ ማምሻቸውን ለሕዝባቸው በቴሌቪዥን ንግግር ያደርጋሉ ተብሎ ይጠበቃል። ትራምፕ ሀገራቸው እስራኤል በምታደርገው ጥቃት አለመሳተፏም ቢናገሩም በጉዳዩ ትዕግሥት እያለቀ ነው ማለታቸው ተገልጿል። በጥቃቱ የአሜሪካ ትብብር አለ ብለው እንደሚያምኑ የተናገሩት በመንግስታቱ ድርጅት የኢራን አምባሳደር አሊ ባህራኒ በበኩላቸው ሀገራቸው በእስራኤልም ሆነ አሜሪካ ላይ ጠንካራ የአጸፋ እርምጃ ትወስዳለች ሲሉ ዝተዋል። በቀጣይ ለሚሆነው ሁሉ ተገቢውን ምላሽ ለመስጠት ዝግጁ ነን። ሂደቱን እንከታተላለን። የዩናይትድ ስቴትስም ድርጊቶችን እንከታተላለን። እናም በማንኛውም ጊዜና በማንኛውም ደረጃ ዩናይትድ ስቴትስ ኢራን ላይ በሚፈጸመው ጥቃት ቀጥታ ተሳትፎ አድርጋለች የሚለውን ድምዳሜ ላይ ከደረስን ለዩናይትድ ስቴትስም ምላሽ መስጠት እንጀምራለን። ካልለ አሜሪካ ድጋፍ እስራኤል ምንም ምናት ያሉት የኢራኑ ባለስልጣን ለአሜሪካም ሆነ ለእስራኤል ሀገራቸው ምላሽ ትሰጣለች ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለም የእስራኤል መከላከያ ዛሬ ማለዳ ከአምሳ በላይ ተዋጊ ጀቶችን አሰማርቶ ቴህራን ላይ ጥቃት ማድረሱን አረጋግጧል። በጥቃቱም የኢራንን የኒውክለር ማብለያ ማምረቻ ተቋማትን ማውደሙን አመልክቷል። እንዲያም ሆኖ የት ቦታ ላይ የሚለውን አላብራራም። ኢራን አነስተኛ ሚሳይሎችን እስራኤል ላይ መተኮሷን ተከትሎ የእስራኤል የጦር ጀቶች ሌሊቱን ዋና ከተማ ቴህራንን መደብደባቸውን ነው የተገለጸው። የእስራኤል ጦር ቃል አቀባይ ብርጋዴር ጄኔራል አይፍ ደፍሪን ሁኔታውን አስመልክተው በሰጡት መግለጫ ለሶስት ሰዓት የዘለቀውን ጥቃት እንዲዘርዝረዋል ትላንት ምሽት የአየር ኃይል ተዋጊ ጀቶች በትክክለኛ የስለላ መመሪያ እየታገዙ ቴህራን ላይ ሌላ ጠንካራ ጥቃት ፈጽመዋል። በዚህ መጠነ ሰፊ ጥቃት ከ50 በላይ ተዋጊዎች ተሳትፈዋል። ሶስት ሰዓታት የወሰደው ጥቃት ሶስት የጥቃት ማዕበል ያካተት ነበር። በዘመቻው አገዛዙ እንዲቀጥልና ዩራኒየም የማብላላት ተግባሩን እንዲያጠናክር እንዲያግዙ የታሰቡ የማምረቻ ስፍራዎችን አጥቅተናል። ይህም የኒውክሌር መርሃ ግብሩን ክፍሎች ለማበላሸት ቀደም ሲል ያካሄድናቸውን ዘመቻዎች አካል ነው። አክለውም ዛሬ ማለዳም የእስራኤል የአየር ኃይል ጀት የኢራንን አምስት የጦር ሄሊኮፕተሮች ለይቶ ማጥቃቱን ተናግረዋል። ቃል አቀባዩ እንደተናገሩት ሄሊኮፕተሮቹ የእስራኤልን አውሮፕላኖች ለማጥቃት ያለሙ ነበሩ። የኢራን ባለስልጣናት በበኩላቸው በሁለቱ ሀገራት ግጭት ውስጥ አሜሪካ ጣልቃ ሳትገባ እንዳልቀረች እየተናገሩ ነው። በሺዎች የሚቆጠሩ የአሜሪካ ወታደሮች የኢራን የጦር መሳሪያ በሚደርስበት ርቀት በሚገኙ ሀገራት ውስጥ መኖራቸውን በመግለጽም ያጸፋ ጥቃቱ ለአሜሪካም እንደሚተርፍ እየዛቱ ነው። ባለፉት አስር አመታት የተለያዩ ድርጅቶች ከሜዲትራኒያን ባህር ስጥመት ከ175 ሺህ በላይ ሰዎችም ማዳናቸው ተገለጸ። ሀያ አንድ የሚሆኑ መንግስታዊ ያልሆኑ ድርጅቶች የተካተቱበት ቡድን ዛሬ ይፋ ባደረገው መረጃ ከጎርጎሮሳዊ 2015 ጀምሮ ባሉት ጊዜያት 28932 የሚሆኑ ሰዎች ደግሞ ባህሩን ለማቋረጥ ሲሉ ሕይወታቸው ማለፉን አስታውቀዋል። አብዛኞቹ ሕይወታቸውን ያጡት በሊቢያ፣ ቱኒዚያ፣ ጣሊያን እና ማልታ መካከል በማዕከላዊ ሜዲትራንያን ባህር ውስጥ መሆኑንም የጀርመኑ የባህር ላይ የድንገተኛ ሰብአዊነት መንግስታዊ ያልሆነ ድርጅት በሰጠው መግለጫ አመልክቷል። የድርጅቱ ኃላፊ ሚርካ ሼፈር እንደተናገሩት በተጠቀሱት አካባቢዎች አሁኑም በየቀኑ አምስት አዋቂዎችና አንድ ህፃን ህይወታቸውን ያጣሉ። እሳቸው እንደሚሉትም ያልተመዘገቡ ሟቾች ቁጥር በጣም ከፍ የማለት እድሉ ሰፊ ነው ብዙዎችን ከሞት ለማዳንም የአውሮፓ ህብረት ኮሚሽን በአመት እስከ 240 ሚሊየን ዩሮ ባህሩን ለማቃኘትና ለስደተኞች መጠለያ እንዲመድብ ጥሪ አቅርበዋል። ይህ ዶችቨለ ነው። ከዶችቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ በአማራና ትግራይ ክልሎች የሚገኙ የሀገር ውስጥ ተፈናቃዮች መንግስት ወደ የቀያቸው እንዲመልሳቸው ጠየቁ። በደቡብና ሰሜን ወሎ ዞን በ አስራ አምስት መጠለያ ጣቢያ የሚገኙት ተፈናቃዮች ሰብአዊ እርዳታ እያገኙ ስላልሆነ መንግስት ሰላም አስከብሮ ወደ የመጡበት ይመልሰን እያሉ ነው። ትግራይ ውስጥ ጦርነት ያፈናቀላቸው ወገኖች በበኩላቸው መንግስት ምላሽ ካልሰጣቸው ራሳቸው እርምጃ እንደሚወስዱ አሳስበዋል። የትራምፕ አስተዳደር ዜጎቻቸው ላይ የጉዞ እገዳ እንዳይጣል ተገቢውን ማጣሪያ እንዲያደርጉ ለ ሰላሳ ስድስት ሀገራት ማሳሰቢያ ሰጠ። ማሳሰቢያው ከደረሳቸው 25ቱ የአፍሪቃ ሀገራት ሲሆኑ ኢትዮጵያ አንዷ ናት። እስራኤል ሁለት የኢራን የኒኩሌር ማብለያ የሚገኝባቸውን ሕንፃዎች አወደመች። ኢራን በአሜሪካ ድጋፍ ተደርጓል ላለችው ጥቃት የምትመልሰው አጸፋ የከፋ እንደሚሆን ዝታለች። እስራኤል ለጥቃቱ ከሃምሳ በላይ ተዋጊ ጀቶችን ማሰለፏን አስታውቃለች። ዜናው በዚሁ አበቃ።